ይህ የአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ ዝግጅት ነው። አስተናጋጅ ሰለሞን ክፍሌ ነኝ። ቀጣዩ የሙዚቃ ቃና እስከ ማጠቃለያ ዜና እያዝናና ያቆየናል። መልካም ምሽት። እንደምናመሻችሁ፣ እንደምንሰነበታችሁ ውድ የሙዚቃ ቃና ፕሮግራም አድማጮች የሙዚቃ ቃና ሁሌም ቅዳሜ ቅዳሜ በዚህ ሰዓት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ የአማርኛ ቋንቋ ዝግጅት ክፍል ለእናንተ ለአድማጮች ተመርጠው የተዘጋጁ ምርጥ ምርጥ ጣዕም ያላቸው የእንግሊዝኛ ዜማዎች የሚቀርቡበት ዝግጅት ነው። ነገ የካቲት ስድስት ወይም ፌብሩዋሪ አስራ አራት ቫላንታይንስ ዴይ ወይም የፍቅረኞች ቀን ነው። ምንም እንኳን ይህ ቀን በኢትዮጵያውያኖች ዘንድ እንደ በዓልና እንደ ባህል የማይቆጠር ቢሆንም እለቱን ጥቂት ኢትዮጵያውያን ብቻ በከተማ መሀል የሚያከብሩት ቢሆንም ፍቅር የሚጠላ ነገር አይደለም። ፍቅር ያለው ሰው ሁሉም አለው። ፍቅር ያለው ሰው ሰላምም አለው። እናም የፍቅረኞች ቀንን በፍቅር ማክበር የሚወደስ ተግባር ነው። እኔም ይህን የፍቅር ቀን ምክንያት በማድረግ ምርጥ ምርጥ ጣዕም ያላቸው የእንግሊዘኛ የፍቅር ዜማዎችን አዘጋጅቼ ላችኋለሁ። ከዛ በፊት ግን በቀጥታ ስልክ ከአዲስ አበባ እንድ ግዳ ጋብዣለሁ። የፍቅረኞችን ቀን ምክንያት አድርጋ ከነ ተማሪዎቿ ለበጎ ተግባር የተሰማራች ወይዘሪት ብሌን ሳሉት ትባላለች። በአዲስ አበባ ዩኒቨርሲቲ የሕግ ትምህርት ክፍል የሕግ መምህር ናት። እንዲሁም በሸገር ኤፍኤም ላይ እንዳልክና ማህደር በተሰኘ ፕሮግራም አዘጋጅና አቅራቢ ናት። እንዲሁም በአዲስ አበባ ዩኒቨርሲቲ ችግረኛ ሴት ተማሪዎችን ለመርዳት የሎ ሞቭመንት በሚል የተጀመረ እንቅስቃሴ መስራችና አስተባባሪ ናት። ይህ የተማሪዎች እንቅስቃሴ ለቫላንታይንስ ዴይ ወይም ለፍቅረኞች ቀን በጎ ነገር አስቦ እሱን ለማሳካት ይንቀሳቀሳል። ወይዘሪት ብሌን ሳህሉ ስለዚሁ ጉዳይ ልታስረዳን መስመር ላይ አለች። ከእኛ ጋር ጥቂት ቆይታ ታደርጋለች፣ የዘፈን ምርጫዋንም ትጋብዘናለች። ብሌን መስመር ላይ አለች። ሰላም ሰላም፣ እንደምን ሰላም ነሽ? ወይ በቃ ምን ደህና ነኝ። አንቺ እንዴት ነሽ? እኔ ደህና ነኝ። ሸገር ሬዲዮ ላይ ነበር የምታቀርቢው። ዛሬ ደግሞ የአሜሪካ ድምጽ ሬዲዮ አድማጮችን አጠር ላለ ቆይታ አብረን እዚህ ተገናኝተናል እና እስቲ ከዛ በፊት የሎ ሙቭመንት የሚለው እንቅስቃሴ እንዴት ነው የተጀመረው? ለምንድን ነው የሎስ ያላችሁት? በጣም አመሰግናለሁ። የሎ ሙቭመንት የሚለው እንቅስቃሴ የተጀመረው መጀመሪያ ላይ ምንም ስያሜም አልነበረውም ነበር። እንዲሁ ራሳችንን በጎ ፈቃደኞች ብለን ከሴቶች ጥቃት ጋር በተገናኘ በተዘጋጀ አንድ መድረክ ላይ የነጻ አገልግሎት ለመስጠት ፍላጎት ነበረን። እኔ ሄጄ ቮለንቲር ያደረግኩኝ በኋላ ተማሪዎች አብረውኝ መጡ። ከዚያ በኋላ ግን እንደሚታወቀው ሁልጊዜ አንድ ትልቅ በጣም አስደንጋጭ ነገር መጥፎ ነገር ሲፈጠር ሁሉም ሰው እንዴት ይሄ ይፈጠራል፣ አንድ ነገር ማድረግ አለብን ብሎ ይነሳል። እነዚያ ሁሉ የሚነሱ ሰዎች በጎ አላማ፣ አስተዋጽኦ ማድረግ ፈልገው ነው። ግን ሁልጊዜ አይሞላም እና ያ አዳራሽ እያነሰ እያነሰ ሰው ሲመጣ ታየዋለሽ ከዛ እዚያን ጊዜ ላይ ነበረ ይሄ ሀሳብ የመጣው ምናልባትም ሁሉም ሰው ተሰብስቦ አንድ ቦታ ላይ መጥቶ ሳይሆን አስተዋጽኦ ማድረግ ያለበት ምናልባት ሁሉም ላለበት ቦታ ኃላፊነት ቢወስድስ እና ለዚያ ደግሞ እኛ የመጀመሪያ ምሳሌ ብንሆነስ በሚል ተማሪዎችን በቃ እኛ እያየን እየተማርን ህግ ትምህርት ቤት የወንጀል ህግም የሚሆን ምንም ነገር ስናነሳ እንዲህ መሆን ነበረበት እየተባባሉ መለያየት ነው ስራችን ማለት ነው ብለው በጣም በቁጭት ከእኔ ጋርም እያወራን ህግ ተመማር አለመማራችን ሴትነታችንን እኳ አይቀይረውም የተሻለ ከተማ የተሻለ ሀገር ሊኖረን ይገባ ነበር እኮ በሚል ስንነጋገር፣ ታዲያ እኔ ክፍል ውስጥ አስተምሬ ብቻ እውነታቸውን ነው፣ በጣም ያሳዝናል ብዬ አልለያቸውም። ስለዚህ ትንሽም ጠብታ ብትሆን የራሳችንን አንድ ነገር ማድረግ አለብን ተባባልንና በቃ አገሩንም ሁሉ በአንድ ቀን ባንቀይረው እንኳን ለአዲስ አበባ ዩኒቨርሲቲ ግን ኃላፊነት መውሰድ አያቀተንም፣ ግቢያችን ውስጥ አንድ ነገር ማድረግ አያቀተንም በሚል ከዚያ በመነሳ ያንን ጉዳይ ታስታውሽ እንደሆነ የአበራሽ ጉዳይ ነበረ። በቀድሞ ባለቤቷ ዓይኗ የጠፋ አበራሽ ሀይ ላይ ትዝ ይለኛል። እዛ እንደነገርሽ ተገናኝተናል። እዛ በጣም አስደንጋጭ የሆነ ጥቃት ደርሶባት ነበር ያኔነት ያንን ጉዳይ ሁሉም ሰው ሲከታተል ነበር። ከዛ ምን አደረግን? ለመጀመሪያ ጊዜ ዩኒቨርሲቲ ውስጥ ተማሪው እንዲህ ያለ ነገር ከዜና ሬዲዮ፣ ከሚሰሙ ጥቂት ተማሪዎች ውጭ የሚያይበት መንገድ የለም። ስለዚህ ፍርድ ቤት እየሄድን ጉዳዩን እየተከታተልን ግቢ ሪፖርት ማድረግ ጀመርን። ስለ ጉዳዩ ግቢ እንለጥፋለን፣ ፍላየር እናዘጋጃለን። ከዚያ ደግሞ ውጭ ህግ ትምህርት ቤት ፊት ለፊት ጠረጴዛ እናወጣና ፍላየር አዘጋጅተን ጥያቄዎች ይዘን አላፊ አግዳሚውን ለማናገር ተዘጋጅተን መውጣት ጀመርን። ይህንን ማድረግ የጀመርነው ደግሞ አዳራሽ ውስጥ ሰብስቦ ሰውን አንዴ መንገር አንድ ነገር ነው። ሁሌ ግን ለሚያናግር፣ ለሚጠይቅ፣ ለሚመልስ ሰው ራስን አቬይለብል ማድረግ ግን የተለየ መንገድ ነው ብለን ስላሰብን በሳምንት ሁለት ቀን ሁል ጊዜ በየተራ ተማሪዎች ሽፍት እየተቀያየሩ የዩኒቨርሲቲ ህብረተሰብ ለማነጋገር መምህራንንም ይሁን ስታፍ ሰራተኞችን አድሚኒስትሬሽን ሰራተኞችንም ጭምር እና ተማሪዎችን በጥያቄ በንግግር ኢንጌጅ ለማድረግ ወስነን ያንን ጀመርን። ከዛ ወደ ሁለተኛው ጥያቄ ሲሄድ መጀመሪያ ስራው ይቀለምና ከዛ በኋላ ጊዜ የሚያመጣው ይሆናል፣ ምናምን እያልኩ ነበር የምናልፈው። በኋላ ሰውም ሲያናግረን ከኛም ጋር ጥያቄ ሲመልስ ሙግቱም እየጨመረ ሲመጣ ሰው ሰብሰብ ማለት መብዛት ሲጀምር ማን አስተባባሪ፣ የትኛዎቹ ጠያቂዎች፣ የትኛዎቹ መላሾች እንደሆኑ መለየት አልተቻለም። ስለዚህ የሆነ አንድ አይነት ልብስ መልበስ አለብን አልኩኝና እስቲ ቀለም መርጣችሁ እንወስን ብለን ነገርኳቸው በወቅቱ የነበሩትም ተማሪዎች አስታውሳለሁ። አሁን አሁን በዚህ ዓመት ተመርቀው የወጡ ተማሪዎች ነበሩ። ያኔ ከአራት ዓመት በፊት ነበር። ይሄና በቃ ቢጫ ቲሸርት መልበስ ይሻለናል በሚል ተመረጠ። ቢጫ ለምን ብለን ስንጠይቅ መጨረሻ ላይ የተስማማንበት ምክንያት የነበረው፣ ቢጫ ፍክት ያለው ቢጫ የምትወጣ ፀሐይ ምልክት ነው፣ ወይም የንጋት ምልክት ነው። ይሄ ሁሉ የሚያሳዝን ነገር ብናወራም፣ ያለውን የህግ ችግር ብናወራም፣ የሴቶች ጥቃትንም ብናነሳ መደምደሚያው የተሻለ ቀን እንዲመጣ መፈለግ ነው። ከፀሐይ በላይ ደግሞ የተሻለ ቀን ምልክት የለም ብለን አሰብንና ቢጫ ቲሸርት መልበስ ጀመር። እኔ ደግሞ የሎ ሞመንት ሲል የቢጫ አብዮት አድርጌ ነበር፣ አዲስ አብዮት መጣ ብዬ። እዚህ ላይ አስተያየት ልስጥ ወይ? ከፍት ነው እኮ ብዙ ሰው ነው የሚጠይቀን ስ ነው እንደዚህ አይነት ነገር ለምንድን ነው ማስቀይሩት? ይህን ስም ይኖራል ግን፣ እኛ ያረግንበትንም ምክንያት ስለምናውቀው የነበረ ብዙ ግድ አልነበረም። እኔ ቀይሩት አይደለም ከዛ በኋላ እኔ እኔ ሀሳብ ቀይሩት አይደለም ደስ የሚል ደስ የሚል ስሜት ይሰጣል። እንደዛ ይለናል ነው። እኛም በጣም ነው የምንወደው። በኋላ ሌሎች ጓደኞቼ ናቸው መጥተው አዩንና እንዴት ነው የቢጫ እንዲያውም ፍላየራችን ስር የምንለው ልክ እዚህ ጋር ስትመጡ ቢጫ የለበሰ ሰው ፈልጉ ነበር የምንለው እና ልክ መጨረሻ ላይ የቢጫ እንቅስቃሴ ወይም ደግሞ የሎ ሙቭመንት ማለት ጀመረ ሰው ከዛ እንደዛ ፊል ይሄ ስም እንውሰደው እንውሰደው ተነጋገርንበትና ስብሰባ ላይ በቃ ይሁን ብለን ራሳችንን የሎ ሙቭመንት ብለን መጥራት ጀመርን። የሎ ሙቭመንት ሆናችሁ ግን የዛሬ ዓመት ደግሞ የፍቅረኛሞች ቀን ላይ ደግሞ ቀይ ሆናችሁ መታችኋል፣ ባለባበስ ሳይሆን በተግባር የዛሬ አመት አንድ ዝግጅት አዘጋጅታችሁ ነበር ለፍቅረኞች ቀን፣ ሴት ተማሪዎችን መርዳት። እንዴት ነበር እሱ? የተሳካ ነበር? የሴቶች ጉዳይ ላይ የሚነሱ ህብረተሰባችን ውስጥ የሚያነጋግሩ ነገሮችን በሙሉ እናነሳለን። ጥያቄ ከመጠየቅ የተሻለ ሀሳብ ይመጣል በሚል እምነት እና ያንን ንግግርም በማድረግ ተማሪዎችን ቻለንጅ በማድረግ ፍላየር በማዘጋጀት የተለያዩ ነገሮችን በማድረግ በየታም ብንሳተፉ፣ ከዛ ባለፈ ግን በተግባር ደግሞ ግቢ ውስጥ የምናየውን ችግር ለመፍታት ምን እያደረግን ነው ብለን ስንጠይቅ አንዱ ትልቁ ችግር ወይም ደግሞ ብዙ የአዲስ አበባ ዩኒቨርሲቲ እንግዲህ እንደምታውቁት በጣም በብዙ ሺዎች የሚቆጠሩ ተማሪዎች አሉበት። የተለያዩ ግቢ በተለይ ግቢ እኛ የምናውቀው ዶርም ውስጥ እንኳን እኔም ተማሪ በነበርኩበት ሰዓት ብዙ ተማሪዎች አሉ። በብዙ ጥረት በብዙ ልፋት ዩኒቨርሲቲ ይገቡና ግን ቤተሰቦቻቸው ምንም ሊያደርጉላቸው ስለማይችሉ አንድ ሲኒሻይ መጠጫ እንኳን የኪስ ገንዘብ የሌላቸው አንዳንድ ጊዜ ሳሙና ለመግዛት እንኳን የሚቸገሩ ተማሪዎች ነበሩ። እና ጥሩ ጓደኛ ከሌላቸው የሆነ ሰው አይቶ አስተውሎ ክፍተቱን የሚሞላ ሰው ከሌላቸው በጣም ብዙ ችግር ውስጥ የሚገቡ ተማሪዎችም ነበሩ። እስከምን ድረስ ይሄዳል መሰለሽ? አንዳንድ ሴት ተማሪዎች በየወሲብ ንግድ እስከ መሰማራት ድረስ ይሄዳሉ። ያኔ ደግሞ ይሄም ችግር ሆኖ በተማሪነታችን ወቅት ራሱ አንዳንድ ሴት ተማሪዎችን ከዚህ ያንን ችግር ለመፍታት ራሱ ጥረት እናደርግ ነበረ። ያንን ያህል ጥልቀት ያለው ችግር እንዳለ ራሱ አይታወቅም። አንዳንድ የግቢውን ስታዩ ማንም ሰው አይገምትም። ለአንዱ ትልቁ ሴቶች ተማሪዎች የሚጎድላቸው ነገር ምንድን ነው? በየወሩ የወር አበባ ቀበያ ወይም ደግሞ የሳኒታሪ ፓድ የምንለው ሞዴስ መግዛት አለመቻል ነው። በዚህ ምክንያት እንደምታጩው የሰብሳሃራን አፍሪካ በተለይ በአፍሪካ በጠቅላላው ችግር ነው፣ ግን በሰብሳሃራን አፍሪካ ውስጥ ሴት ተማሪዎች ከታችኛው የትምህርት ክፍል ጀምሮ ዋናው ከትምህርት የሚቀሩበት ምክንያት ይሄ ነው፣ ሞዴስ አለመኖር ነው። ይሄ ተጠራቅሞ ከአመቱ ላይ የሚቀንስባቸው የትምህርት ጊዜ በጣም ብዙ እንደሆነ አሁን ታውቆ ብዙ ድርጅቶች ይህን ለመፍታት ይሰራሉ። እኛም አንዱ አለማችን እነዚህ ይህን ነገር ለማቅለል ነው፣ ቢያንስ እንኳን ይሄ ምክንያት እንዳይሆን። ሌላ ብዙ ችግር ምክንያት ሊሆን ይችላል። ትምህርት መደብ ላለመከሳሰል ለብዙ ተማሪዎች ህይወት ቀላል አይደለም፣ ግን ቢያንስ ይችን እንኳን መፍታት ለመሞከር ይገባናል ብለን ነበር የተነሳ ነው ከዚያ ነው ይሄ የቫለንታይንስ ዴይ ሀሳቡ ደግሞ የመጣው። ሰውን እንዲሁ ገንዘብ ስጡን ብሎ መጠየቅ ብዙ ጊዜ አያዋጣም። የሆነ መላ መፈለግ አለብን አልና የቫለንታይንስ ጊዜ አንድ የአበባ እርሻ ያለው ሰው ጋር አማከርኩኝና ትንሽ አበባ አገኘን። እነዛ አምስት መቶ አበባ ነበር ያገኘነው የመጀመሪያው አመት ላይ። እንግዲህ ይሄ አራተኛ አመታችን ነው። የመጀመሪያው አመት ላይ አራት ሺህ ብር ነበር ያገኘ ነው። ከዚያ ሁለተኛው አመት ላይ ጨመር ነው የአበባውን መጠን ትንሽ ዘዴ ጨመርን፣ ሌሎች ሀሳቦች ጨማመርን፣ ሁለት ሶስት ቦታ መሸጥ ጀመርን እና ከዚያ ሁለተኛው አመት ላይ አርባ ሁለት ሺ ብር አገኘን። ያኔ ብዙ ሰው እያወቀው መጣ። ሶስተኛው እንግዲህ አሁን ቅድም የጠቀሹ የነብር ባለፈው አመት ያደረግነው ነው። እሱን አሁን አደባባይ ላይ ይዘን ወጣን፣ አራት ኪሎ አካባቢ መሸጥ ጀመርን። የተለያዩ ሰዎች ቢሮ ልክ አድርሱልን ብለው ባዘዙን መሰረት ብሩን እየተቀበልን አበባ ደግሞ ለሚወዱት ሰው ለወዳጅ ለቤተሰብ ማድረስ ጀመርን። በዚያ መንገድ ከመቶ ሺህ ብር በላይ መሰብሰብ ችለን ነበር ባለፈው አመት። በዚህ አመት እንግዲህ እሱ እጥፍ እናደርጋለን ብለን ተነስቶ። በዚህ አመት ያለውን እጥፍ እናደርጋለን ብላችሁ የተነሳችሁትን ከማውራታችን በፊት ፕሮግራማችን የሙዚቃ ቃና ነው። ሙዚቃ አድማጮቻችን ዛሬ የሚጠብቁት ሙዚቃ እንድጋብዛቸው ነው። እና ቅርኞችን ቀን መቼም ለበጎ ተግባር ይሄንን ቀን መዋሉ ትልቅ ነገር ነው እና ያንን ምክንያት አድርገን እስቲ አንድ ዜማ፣ የእንግሊዘኛ ዜማ የሴት ነው ደግሞ መፈቅድልኝ። እስቲ አንድ በጣም በቀላል ቀላል ነው ለኔ የኒና ሲሞንን ቱ ላቭ ሳምባዲ። ጥሩ ምርጫ ነው እውነትም። በቀላሉ ቶሎን መረጥሻት። እንዲያውም ይሄ ወር አዎ፣ በጣም ጥቁር አሜሪካዊ ትልቅ ስራ የሚሰራች ናት በሙዚቃ እና በዚህ ሳምንት እንዲያውም የጥቁር አሜሪካውያን የአፍሪካ አሜሪካውያን የታሪክ ወር ነው የሚባለው፣ የአፍሪካን አሜሪካን ብላክ ሂስትሪ መንዝ ነው የሚባለው። እሱንም ምክንያት አድርገን የእሷን ጋብዘን አዳምጠን እስቲ ስለዚህ አመት ደግሞ ስራችሁ የኒና ሲሞንን ቱ ላቭ ሰንባዴን አድምጠን ተመልሰን እንመጣለን። ተመልሰን ስንመጣ በዚህ አመት ለነገው የፍቅረኞች ቀን እየሰራችሁ ስላላችሁት ስራ ትነግሪናለች። ኒና ሲሞን ቱ ላቭ ሰንባዴ Life. a certain kind of light never shone on me. I want my whole life to be live with you, live with you, and the way everybody says do each and every little thing. let ይመስለኛል። ጥሩ ዜማ ነበረ። የጋበሽን እኔ ኒና ሲሞንን በጣም ዘፈኖቿን በጣም ወዳቸዋለሁ። አድማጮችም እንደሚወዱት ተስፋ አድርጋለሁ። እስቲ በዚህ ፍቅረኞች ቀን ደግሞ ምን እያደረጋችሁ ነው? ስለ እሱ ንገሪኝ። በዚህ አመት ደግሞ ቀደም ሲል እንዳልኩት የባለፈው አመቱን አሻሽለን ብዙ ተማሪዎችን ለመርዳት እንዲያስችለን ሰፋ አድርገን የተለያዩ ቦታዎች ላይ አንድ ሶስት አራት ቦታዎች ላይ ለመሸጥ አቅደን ተዘጋጅተናል። እንዲሁም ደግሞ አንዳንድ መስሪያ ቤቶች ቀድመው ቀጠሮ ያስያዙን እንደ አሜሪካ ኤምባሲ፣ ሌሎችም ደግሞ እንደዚሁ እየሄድን በየኤምባሲም ደግሞ በትንሽ በትንሹ እንሸጣለን። አበባውን በስፖንሰር ነው ያገኛችሁት? አዎ በስፖንሰር ነው ያገኘነው ሁሉንም የሚሰጡን ሰዎች በግለሰብ የሚሆኑ ገዝተው የሚሰጡንም ሰዎች ይኖራሉ። በቀጥታ ደግሞ የአበባ እርሻ ያላቸውን ድርጅቶች ደግሞ ጠይቀን እነሱ ደግሞ ይሰጡናል የተወሰነ አበባ በ ለዚያም ነው ሙሉ ትርፍ የሚሆንልን ማለት ነው እንዳለ መነሻ ወጪዎቻችንንም ደግሞ የሚሸፍኑልን ግለሰቦች ደግሞ አሉ። ከአበባው ላይ ካሽያጭ የተገኘ ገቢ በጠቅላላ እያንዳንዱ ሳንቲም የሚሄደው ለአዲስ አበባ ዩኒቨርሲቲ ጀንደር ኦፊስ ነው። ያ ደግሞ ቀጥታ የሚሄደው በጀንደር ኦፊስ ውስጥ ተመዝግበው እርዳታ ያስፈልጋቸዋል የተባሉ ወንዶችም ሴቶችም ተማሪዎች ያገኛሉ። ያንን ቅድሚያ እንዲሰጥ የምናበረታታው ለሴቶች ቢሆንም ወንዶች ተማሪዎች ግን ፍላጎት ኖሯቸው ከመጡ አይከለከልም። ስለዚህ በዚህ አመትም እንደዛ ነው የምናደርገው። ስለዚህ አሁን አንድ ሰው በትምህርታቸው ጎበዝ የሆኑ ተማሪዎችን ነው የምትረዱት ወይስ ማንኛውንም ዩኒቨርሲቲ ውስጥ ያለ በችግር ላይ ያለ ተማሪ ነው? ሁለት አይነት ነው። አንዳንድ ጊዜ ለምሳሌ ተማሪዎች ሲታመሙ ወይ ከበድ ያለ የሆነ ችግር ሲገጥማቸው ምንም ጥያቄ አይጠየቅም በየወሩ ግን አሁን እንደምነግር ለምሳሌ ሁለት ሺህ ብር አንድን ተማሪ ለአንድ አመት ይረዳል ብለን አቅደን የተነሳ ነው እኛ ስለዚህ አንድ ሰው ለምሳሌ መቶ ዶላር ዶኔት ቢያደርግ አንድን ተማሪ ለአንድ አመት ወይም የሚያግዘው ምክንያቱም ያው ትምህርቱ በዩኒቨርሲቲ እንደሚሸፈን ይታወቃል ግን በወር ስትከፋፊ ላስ ወር ሁለት ሁለት መቶ ብር ይደርሳል ማለት ነው ያንኛውን ለማድረግ ጀንደር ኦፊስ የራሱ መለኪያዎች አሉት ለምሳሌ ቢያንስ ዩኒቨርሲቲ ውስጥ ለመቆየት የሚገባውን ነጥብ ማምጣት አንዱ መመዘኛ ነው። አንዳንድ ጊዜ ከፍ ያለ ውጤት ያላቸው ተብሎ የሚጠየቅበት ጊዜ ነበረ። ግን እሱ ላይ ተነጋግረንበት እሱን መመዘኛ አድርገን ሌላ በብዙ ችግርም ደግሞ ስለሆነ ተማሪ የሚማረው እሱን አንድ ገደብ እንዳይሆን በሚል እሱንም ደግሞ ትንሽ እንዲስተካከል ተደርጓል። እዚህ ጋር ቆም አድርጌ እኔ አንድ ሙዚቃ አልጋብዝ ተመልሰን ሳም ስሚዝ እና ሜሪ ጄ ብላይዝ በጋራ የተጫወቱትን ስቴይ ዊዝ ሚ። መልካም የፍቅረኞች ቀን። But I still need love cause I'm just a man Never seem to go to plan, and I don't want you to leave. you hold my hand? No, won't you stay with me? Cause I. Not a good look, gain some self control. And dear John, I know that never were. Ah, but you can lay with me so it doesn't hurt. Oh, won't you stay with me? Cause, yeah. Uh, አንቺ ነው የምመለሰው። አበባውን መግዛትና እርዳታ መስጠት ለሚፈልጉ ሰዎች የት ነው የሚያገኙት? እዛው ቦታው ላይ ሲለጡ ከአስር ብር አንስቶ አንድና አበባ በአስር 10 ብር የተለያዩ ትንሽ ቡኬዎችም ወይም ደግሞ ስራ አበባዎችም በተለያየ የገንዘብ መጠን መግዛት ይችላሉ። ነገር ግን እቅፍ አበባ አዘው ለቤተሰብም ይሁን ለወዳጅ ለጓደኛ እንዲላክላቸው የሚፈልጉ ሰዎች ግን ከአንድ ሺ ብር ወይም ሁለት ሺ ብር ያህል ትእዛዝ መስጠት ይኖርባቸዋል። ስለዚህ አሁን በአዲስ አበባ ዩኒቨርሲቲ የሚገኙ በኑሯቸው ዝቅተኛ ደረጃ ላይ ያሉ ተማሪዎችን ለመደገፍ አበባ ሸጣችሁ ገንዘቡን ለነሱ ታደርጋላችሁ ማለት ነው። ስለዚህ ሰው መግዛት ቢፈልግ ከ በኦንላይን ወይም በድረገጽ ማዘዝ ቢፈልግ በአካል ቢመጣ የት ነው? ቦታዎቹን ጠቁመሻቸው። እርግጠኛ እኔ ሰዎች ሁለት በአንድ ድንጋይ ሁለት ወፍ ለመምታት እንደሚነሳሱ ፍቅረኞቻቸው ለወዳጅ ዘመድም ይሆናል፣ ለፍቅረኞች ቀን ብቻ አይደለም እና ብዙ ሰው እንዲያው የሚገርምች ለእናቱ ለእህቱ ምናምን ነበር ሲልክ የነበረው ባለፈው አመት በኦንላይን ወይም ማገዝ ለሚፈልጉ ሰዎች የኢንዲጎጎ ፔጅ ወይም የክራውድ ፈንዲንግ ፔጅ አዘጋጅተናል እዚያ ላይ ሄደው ብሩን በዚያ ዶኔት ካደረጉ በኋላ ለእኛ ደግሞ ትእዛዛቸውን የሚነግሩበት የጉግል ዶኪመንት ተዘጋጅቷል። በጣም እርግጠኛ ነኝ ብዙ ሰዎች በዚህ እንቅስቃሴ እንደሚሳተፉ፣ ምክንያቱም በአመት አንድ ጊዜ ነው አሁን ይህን የምታዘጋጁት ዝግጅት በየጊዜው የሚደረግ አይደለም። እናንተ በጣም ልትበረታቱ ይገባል። በእርግጠኝነት ይህን ፕሮግራም የሚሰሙ አድማጮች በዚህ እንደሚሳተፉ፣ ዝም ብዬ አለቅሽም። አንድ ሌላ ሙዚቃ ቅድም የሴትን ያጋበዝሽ አሁን የወንድ እሺ ኤድሽን የትኛው ዜማውን ቲንኪንግ አውት ላድ የኤድሽን ቲንኪንግ አውት ላውድ ለፍቅረኞች ቀን ጥሩ ምርጫ ነው። እኔም አዘጋጅቼው ነበር። እንግዲህ ዛሬ ምርጫችን ተመሳስለዋል። ስለ ይሄ ይሄ የኤድሽን የዛሬ አመት አካባቢ ይመስለኛል እንደውም የቢልቦርድ ላይ ቢልቦርድ ላይ በደረጃ ሰንጠረዥ ላይ ነበር የኤድሽን ዜማ ቲንኪንግ አውት ላውድ እሱን እንጋብዛለን ለአድማጮቻችን። አንቺን አመሰግናለሁ። እዚህ ላይ ሰናበታለሁ። በሌላ ፕሮግራም እንደምንገናኝ የእንግሊዛዊው ድምጻዊ ጸሐፊና ሙዚቀኛ ኤድ ሽረን ቲንኪንግ አውት ላውድ ይቀጥላል። መልካም ጊዜ ብለን Will your mouth still remember the taste of my love? Or will your eyes still smile from your cheek? Darling, I will be loving you till it's 70. And baby, my heart could still fall out. About how people fall in love in mysterious way, Maybe just the touch of a hand. And the memories fade. And the crowds don't remember my name. When my hands don't play the strings the same way, mm, I know you will still love me the same. Cause honey, you so, you could never grow. የተከበራችሁ ና የተወደዳችሁ የሙዚቃ ቃና አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ አማርኛ ቋንቋ ዝግጅት ክፍል የሚተላለፈውን የሙዚቃ ቃና ፕሮግራም ነው። እያስተናገርኳችሁ የሚገኘው ጽዮን ግርማ ነኝ። የፍቅረኞች ቀን ነው። የብሌን መልእክት ሰምተናል። እየተፋቀራችሁ የተቸገረን እርዱ ብላለች። እስቲ ወደ ቀጣዩ ምርጫ ይልሄድ። ሜጋን ትሬነር ና ጆን ሌጀንድ ላይክ Lose you, Siluvagara, where Dakana Kamut Zimal Sadatu. I found myself dreaming, it's over and gone. Like a scene from a movie that every broken heart knows. We were walking on moonlight, and you pulled me close. Sleep breaking, and you disappeared. of an eye just a whisper of smoke you could lose everything the truth የነበራችሁና የተወደዳችሁ የሙዚቃ ቃን አድማጮች ዛሬ በርከት ያለውን ሰዓት ይዣለሁ። የተመደበልኝ የአየር ሰዓት መጠናቀቁንም አቀናባሪ ብርሃን ኃይሉ ከስቱዲዮ እየነገረች ነው። ስለዚህ ልሰናበታችሁ። ስሰናበታችሁ እንዲሁ በባዶ አይደለም። ለምሰናበታችሁ ዘመን የማይሽረውን የፍቅር ዜማ ጋብዣችሁ ነው የምሰናበተው ዊትኒ ሂውስተን አይ ዊል ኦልዌይስ ላቭ ዩ ስትል ያቀነቀነችው ዜማ ዘመን አይሽሬ ዜማ ነው። መልካም የፍቅረኞች ቀን፣ መልካም የፍቅር ቀን፣ መልካም የፍቅር አመት ይሁንላችሁ፣ ይሁንልን እላለሁ። ደህና ደሩ። I would only be in your way. I know I'll think of you every step of the way. And Bittersweet memories. That is all I'm taking with me. So goodbye, please don't cry. We both know I'm not what you you need.